በኦሮሚያ ክልል የተለያዩ ከተሞች በሚገኙ ትምህርት ቤቶች ተማሪዎች መሰንበሻውን በማካሄድ ላይ ያሉትን ተቃውሞ እንቅስቃሴ አሁንም መቀጠላቸው ተዘግቧል። የአንዳንድ የአካባቢዎቹን ነዋሪዎችና በዚያ የሚንቀሳቀስ የተቃዋሚ ፖለቲካ ድርጅት የሰጠውን ምላሽ ጨምሮ አሉላ ከበደ ተከታዩን ይዞ ቀርቧል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ በኦሮሚያ ክልል የተለያዩ አካባቢዎች የተማሪዎች እንቅስቃሴ መቀጠሉን ከየአካባቢዎቹ ያገኘናቸው መረጃዎች ጠቁመዋል። በቅድሚያ የነኚህ ተቃውሞ እንቅስቃሴዎች መሰረት ምንድን ነው? እንግዲህ የተማሪዎቹ እንቅስቃሴ ዋናው መነሻ ነጥቡ አዲስ አበባ ዙሪያ ያሉ የኦሮሚያ ከተሞችን ወደ ፊንፊኔ ለመቀላቀል የታሰበ ማስተር ፕላን በሚል ሰበብ ተዘጋጅቶ የወጣውን ህዝቡ ያልመከረበት እና ተቃውሞ የገጠመው በመሆኑ ባለፈው አመት፣ ዘንድሮ ደግሞ እንዳልኩት አይነት የኦሮሚያ ጨፌ የኦሮሚያ ከተሞች አዋጅ የሚባል አንድ አዋጅ አወጥተዋል። ያ አዋጅ ማስተር ፕላኑን በጓሮ በር ነው ያስገባው የሚል አይነት ተቃውሞ ነው ያለው። ማስተር ፕላኑ እንግዲህ ተቀባይነት ያላገኘ ጉዳይ ስለሆነ በዚያ አዋጅ መሰረት አንደኛ የኦሮሚያ ከተሞች በነዋሪዎቻቸው ውሳኔ ከሌላ ከተማ ጋር ሊዋሃዱ ይችላሉ። ሁለተኛ ስማቸውን ሊቀይሩ ይችላሉ። ሶስተኛ ለልማት ተብሎ ደግሞ ገበሬው በካሳ ክፍያ ከመሬቱ ላይ ማስነሳት ይቻላል የሚሉ ሶስት አንኳር ነጥቦችን የያዘ አዋጅ ነው ይሄ አዋጅ። እነኚህ ናቸው የተቃውሞ መነሻ። አቶ በቀለ እንደ ገለጹት በአዲስ አበባ ማስተር ፕላን ጥያቄ ዙሪያ የተነሳው አዲስ አበባን የሚያዋስኑ የኦሮሚያ አካባቢዎች ከተሞች እና የገጠር አካባቢዎች ጥቅም ይጎድላል በሚል ስጋት የተነሳው ይህ ጥያቄ ከዚህ ቀደምም በተመሳሳይ ተነስቶ የነበረ ጠንከር ያለ ተቃውሞ የገጠመውና ግጭቶችም የተፈጠሩበት እንደሆነ ይታወሳል። አሁን የቀረበውስ በምን መልኩ ነው? ያው ሀሳብ ነው ተመልሶ አሁን በገለጹልን አዋጅ የተካተተው? አዎ እንግዲህ አሁን በፊት ማስተር ፕላኑ ያው እንደሚታወቀው ህዝቡ ተቃውሞት፣ በአምቦ ላይም የብዙ ሰው ህይወት ጠፍቶበት ነበረ፣ ብዙ ንብረትም ወድሟል። ከዚያ በኋላ ያንን ማስተር ፕላን ከማለት በዚህ መልክ ቢወጣ ይሻላል በሚል ነው ይመስለኛል። በመጀመሪያው የጨፌ ስብሰባ በመጀመሪያው ቀን አዲስ የፓርላማ ተመራጮቹ ልክ እንደቀረበ ምክክር ሳይደረግ ሳይተዋወቁ ሕጉ ጠቃሚ ነው ወይስ አይጠቅምም ተብሎ ክርክር ሳይደረግለት በአንድ ቀን የትዕዛዝ በሚመስል መልኩ ነው ያ አዋጅ በአንድ ቀን ውስጥ ተጣድፎ የጸደቀው። እንግዲህ ይሄ ነው ያጠራጠረው ሰውንም ጥርጣሬ ውስጥ የከተተው። እንዴት ነው ይህንን የሚያህል ግዙፍ ነገር ግዙፍ አዋጅ በአንድ ቀን ጀንበር ሊጸድቅ የቻለበት ነገር ምንድን ነው ነው? ሌላው ደግሞ ማስተር ፕላኑንም በተመለከተ ከዚህ ቀደም አንድ ባለስልጣን ወደዳችሁም ጠላችሁ ይሄ ማስተር ፕላን ተፈጻሚ ይሆናል፣ የሚሉትን ደግሞ ልክ እናስገባቸዋለን የሚል ከትልቅ ባለስልጣን ተነግረዋል። ከዚያ ጋር እንግዲህ ነው የሚያያዘው ነገሩ ተቃውሞም ያለው አዲስ ነገር ሳይሆን በዛው ማስተር ፕላን በሌላ መልክ መጣ። በትዕዛዝ እንዲጸድቅ የተደረገ በግዳጅ እንዲጸድቅ የተደረገ ያስመስለዋል። አቶ በቀለስ እንደ ተቃዋሚ ፓርቲ ደጋፊዎቻችሁና ተከታዮቻችሁ ባሉባቸው በምትንቀሳቀሱባቸው የተለያዩ አካባቢዎች ስለዚህ ጉዳይ መከታተላችሁን በዘገባዎችም ገልጠዋልና እስኪ አስረዱን። ለመሆኑ የሚታየው እንቅስቃሴ ገጽታ ምን ይመስላል? ምንስ አይነት ምላሽ በመንግስት በኩል እያገኘ ነው? እንግዲህ ይህ ከመነሻው የልማት ተቃውሞ ህዝቡ የለውም። ማስተር ፕላንም ሆነ ማንኛውም እቅድ ሲወጣ በመጀመሪያ ደረጃ ህዝብ መክሮበት ህዝብ አውቆ ተስማምቶበት ጥቅሙ ተጠብቆለት ልማቱ ለራሱ መሆኑን አምኖበት ሊሆን ይገባል የሚል አመለካከት አለን በፓርቲያችን በኩል። አሁን ይሄንንም ጥያቄያችንን ደግሞ ለመንግስት አቅርበናል። ምንድን ነው አዲስ አበባ ከተማ ብታድግ ጠቀሜታው ለሁላችን ነው። ነገር ግን በአዋጅ የተፈጥሮ ሀብትን በተመለከተ ች ሪሶርስን በተመለከተ በኦሮሚያ መሀል ውስጥ ነው የምትገኙ አዲስ አበባ። ስለዚህ ልዩ ጥቅም ይጠበቅላታል ይላል አንቀጽ አርባ ዘጠኝ አምስት እና በዚያ መሰረት ለሀያ ሰባት አመታት ላለፉት ሀያ አምስት ሀያ ስድስት አመታት ይሄ ህግ አልወጣም። ይሄም አንድ ትልቅ ችግር ነው። ለምን አዲስ አበባ ከተማ ትደግ ከተባለ እንዴት ነው ልታድግ የምትችለው? ለምሳሌ አሁን ዋሽንግተን ዲሲን የእናንተን ከተማ ብንወስድ ሜሪላንድ ከእሱ ቀጥሎ ያለ ነው። በፌዴራል ስርዓት ነው የሚተዳደሩት እና ስንዝር መሬት ያለ ምክንያት አይወሰድበትም። ድንበር አለው። አዲስ አበባ ከተማማ አሁን እንደዚሁ፣ ሌሎቹም ከተሞች ድንበር አላቸው። ያንን ድንበር ለማስፋት እና መሬት ተጨማሪ ለመውሰድ ነው የሚል ስጋት አለን። ሌላው ጉዳይ ደግሞ ልማት ሲባል ምንድን ነው ልማት ሲባል አንደኛ ነገር ኮንዶሚኒየም የሚሰራበት ቦታ ሁልጊዜ ጊዜ ቤት ሲሰራ ነባሩ ገበሬ መገፋት አለበት ወይ ነባሩ ገበሬ ጥቅሙን ማጣት አለበት ወይ፣ ነው የእሱም መብት ነው መጠበቅ ያለበት የሚል ጥያቄ አለን። ለእሱም ያስፈልገዋል። እሱ መኖሪያ የለውም፣ የሚጠጣው ንጹሕ የለውም። አርሶ የሚኖረውም የሚያውቆው ሞያ ደግሞ እርሻ ብቻ ነው። ከዚያ መሬት ላይ በሚፈናቀልበት ጊዜ ገንዘብ ሰጥተው፣ ያን ገንዘብ ምንድን ነው የሚያደርገው? የሁሉ ዝርዝር ጥናት ሳይካሄድ የታቀደ ነገር ነው ከመጀመሪያውኑ አሁን በአሁኑ ነው ሰዓት ደግሞ የተነሳው ጥያቄ ማስተር ፕላኑ መሰረዝ አለበት አይጠቅምም፣ አሁን የወጣ አዋጅም መሰረዝ አለበት አይጠቅምንም የሚል ጥያቄ አንቀጽ አርባ ዘጠኝ አምስትም ደንብ ወጥቶለት ከአዲስ አበባ ከተማ ሊገኝ የሚገባው ጥቅም ማግኘት አለብን የሚል ጥያቄ ቀርቧል። ያንን ጥያቄ መንግስት በተገቢው መልስ አልሰጠም። በሰላማዊ መንገድ ነው ጥያቄው የቀረበው። አሁን እየሆነ ያለው ምንድን ነው አንድ ቦታ ላይ ግንጪ ላይ ተማሪዎች የጭልሞ ደን ተፈጥሮ ደን ነው። እሱ ለግለሰብ ተሽጧል። ግንጭ ትምህርት ቤት ደግሞ በዙሪያው ለሱ የተከለለ መሬት የካቢኔ አባላት ሸንሽነው ተከፋፍለውታል በሚል እዛ አካባቢ ላይ ተነሳ አይደለም። ከዛ በኋላ ቀድሞውኑም ብሶት ስለነበረ ወደ አምቦ፣ ወደ ነቀምት፣ ወደ ግንቢ፣ ወደ ደንቢዶሎ፣ አርሲ ዩኒቨርሲቲዎች ውስጥም ሁሉ ተዛመተ ይሄ ነገር በመጀመሪያ በኤሌመንተሪ ስኩል ደረጃ ከዛ ወደ ሀይ ስኩል ከዛ ወደ ዩኒቨርሲቲዎች እያለ ነው የመጣው። መንግስት አሁንም ቢሆን እኛ አጥብቀን የምንቃወመው በሰላማዊ መንገድ የመሰለፍና ሀሳብ መግለጽ ወንጀል አይደለም፣ በሀገሪቱ ሕግ ላይ የተፈቀደ ነው። ነገር ግን መንግስት ድብደባ፣ ስም ማጥፋት ከጸረ ምናምን ከጸረ ሕዝብ ጋር ከጸረ ሰላም ኃይሎች ጋር የማያያዝ ታሪካዊ ቁርኝት አለው። ብዙ ጊዜ እንደዚህ ይላል። አሁንም ደግሞ ሰዎች በሰላማዊ መንገድ ያቀረቧቸው ጥያቄዎች በውይይት መልስ ሊሰጣቸው ሲገባ እስክሪብቶ በያዙ ልጆች ላይ ተኩስ እና የቆመጥ ውርጅብኝ ነው የወረደባቸው። ይሄ ለበለጠ አመፅ ለበለጠ እንቅስቃሴ ነው የጋበዘው። በዚህ ምክንያት በብዙ የኦሮሚያ ከተሞች በአብዛኛው ያሉ ትምህርት ቤቶች ይህን እንቅስቃሴ እያደረጉ ናቸው። በየትኞቹ አካባቢዎች እነኚህ ተቃውሞ እንቅስቃሴዎች እየተካሄዱ ነው? ጉዳት ደርሷል ብለዋል ሰው የሞቱ ሰዎችም እንዳሉ ገልጸዋል። በተጨባጭ በማስረጃ ያረጋገጣችሁት የደረሰ ጉዳት ምን ይመስላል? ትምህርት ቤቶችስ ይካሄዳሉ ወይ? በእነኚህ ተቃውሞ እየተደረገ ባለባቸው አካባቢዎች የዛሬውን ብቻ ብነግርህ፣ ዛሬ ለምሳሌ በምዕራብ በደቡብ ምዕራብ ሸዋ ወሊሶ አመያ በእነኚህ አካባቢዎች፣ በምስራቅ አርሲ ኮኮሳ፣ ዶዶላ፣ በምዕራብ ሸዋ በጀልዱ፣ በሽኩቴ፣ በእነኚህ አካባቢዎች ላይ በአዳ በርጋ፣ በእነኚህ አካባቢዎች ላይ በዛሬው ዕለት እንደተካሄዱ ሰላማዊ ሰልፍ እንዳካሄዱ መረጃ አለኝ። በእነኚህ በተካሄዱ ሰልፎች ውስጥ ደግሞ እንግዲህ ከቀድሞ ጀምሮ ያሉትን ምን ጉዳት ደረሰ የሚለውን ብናይ ከተጀመረ አስራ አንድ አስር ቀን ሊሞላው ነው። ዘጠኝ ሰዎች ሞተዋል። ለምሳሌ ከረሳ ጫላ፣ ምዕራብ ወለጋ ጉሊሶ፣ ጉቱ አበራ፣ ምዕራብ ወለጋ ጉሊሶ፣ ሚፍታ ዩኔዲ፣ በደኖ ደበላ፣ ጣፋ ሱሉልታ፣ ወይዘሮ ዲሶ ሚልኬሳ፣ ምዕራብ ሸዋ ህልፈታ፣ ገዛሀኝ ኦሊቃ፣ ኑረዲን አብዲ አሮማያ ደጀኔ ሰርቤሳ ቶሌ ባንቱ ኤቢሳ ቡቾ ፊንጫዋ በቀለ ሰቦቃ አዳ አበርጋ እነኚህ የሞቱ ናቸው። ከመቶ ሀምሳ ሰዎች በላይ ደግሞ ቆስለዋል። ወደ አምስት መቶ የሚጠጉ ሰዎች ታስረዋል። ከእነዚህ ውስጥ ለምሳሌ በዶዶላ የታሰረ አህመድ ሄቦ የሚባል በደምቢዶሎ የታሰሩ አሉ እነ መሰረት አባ በግንቢ እነ ሰለሞን መኮንን እነኚህ በፓርላማ ባለፈው የተወዳደሩና መንግስት ቂም የያዘባቸውንም ሰዎች ጭምር በዚህ ግርግር ውስጥ እያሰረ ነው። እና ከአምስት መቶ በላይ ደጋፊዎች፣ አባላት እየተያዙ ወደ እስር ቤት እየተወረወሩ ነው። በሰላማዊ መንገድ የተጠየቀው ጥያቄ በተኩስ የታጀበ ምላሽ እንዲሁም መግለጫ በቅርብ የኦሮሚያ ፖሊስ የሰጠው ምንድን ነው? የሚለው የከሰሩ የፖለቲካ ድርጅቶች እና ፀረ ህዝቦች የፈጠሩት ነው ይላሉ። ይሄ ትክክል ያልሆነ አባባል ነው። ጥያቄው ትክክለኛ ነው። ህጋዊ እንደሆነም ባለፈው ዓመት አባዱላ ገመዳን የመሰለ ባለስልጣን የተማሪዎቹ ጥያቄ ትክክለኛ እንደሆነ አምነዋል። አሁን በቅርቡም ደግሞ የኦሮሚያ ጨፌ አፈጉባኤ ቡራዩ ላይ የኦሮሞ ህዝብ የሚቃወመው ከሆነ የማይደግፈው ከሆነ ከሰማይ ወርቅ የሚያዘንብ እንኳ ቢሆን ተግባራዊ አይሆንም ብለው ተናግረዋል። በሌላ በኩል ደግሞ ስንመለከተው፣ ወደዳችሁም ጠላችሁም ይሄ ማስተር ፕላን ተግባራዊ ይሆናል፣ ይፈጸማል፣ እንዲህ ያሉትን ደግሞ ልክ እናስገባቸዋለን ይላል። ሌላው ባለስልጣን ደግሞ የተምታታ ነገር ነው በመሀሉ ያለው። ሌሎች የሚያነጋግሩ ጭብጦችም አሉ። የሚመለከታቸውን ክፍሎች እንጋብዛለን። ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች በዚህ ጉዳይ ላይ ያወጣውን ጨምረን በነገ ዕለት ይዘን እንቀርባለን።